አቶ ጎሞራ ገሰሰ ከሁመራ አካባቢ አቶ ዮሴፍ ብርሃነ ደግሞ ከመንደፈራ አካባቢ በአሁን ወቅት በየአካባቢያቸው ስላለው የዘንድሮ የመኸር ሁኔታ ለአሜሪካ ድምጽ ራዲዮ የትግርኛ ክፍል ሲያስረዱ ከባድ ድርቅ እንዳለ ጠቁመዋል። በሁለቱም ሀገሮች አካባቢዎች ከመንግስት የቀረበ ረድኤት እንደሌለ ነው ሁለቱም የገለጹት። አዳነች ፍሳሃዬ ዘገባውን ታቀርባለች። አቶ ጎመራ በሑመራ አካባቢ ስላለው የምህር ሁኔታ ሲያስረዱ ደከም ያለ ነው ብለዋል። አባና ድህም ዘለ አዝመራ ይዘለውት ሁኔታት መንግስቱን ይፈልጦ በተደጋጋሚ ሪፖርት ተገይሮ እዩ እኛ አካባቢ ደከም ያለ አዝመራ ነው፣ ያለው በተደጋጋሚ የተዘገበበት ነገር ስለሆነ ደግሞ መንግስትም የሚያውቀው ነገር ነው። ካደብ አንስቶ እስክራውያንና በረህት ብዙ ህዝብ ችግር ላይ ወድቋል። እስካሁን ባለው ሁኔታ የተሰጠ እርዳታ የለም። ምንም አይነት ዝናብ ስላልተገኘ ድርቅ ሰፍኗል። እንስሳትም ወደ መቸገር ገደማ ናቸው። ሰዎችም አልፎ አልፎ መሰደድ ጀምረዋል። ሑመር አካባቢ በአብዛኛው የሚዘራው ሰሊጥና ማሽላ ሲሆን የሰሊጡ ዘር በአብዛኛው በድርቅ ተቃጥሏል። ማሽላውም እንደዚሁ ብለዋል አቶ ጎመራ። ህዝቡም በየስብሰባው የሚናገረው ነገር ነው። ነገር ግን እስካሁን ባለው ጊዜ የተገኘ ምላሽ የለም ሲሉም አቶ ጎመራ አክለውበታል። በወሬ እንደሚሰማው ግን ሑመራ ራሱን የቻለ አካባቢ ነው የሚል አመለካከት እንዳለ አቶ ጎመራ ገልጸዋል። ከም ዝውረ ግን አብ ሑመራ ከባቢስ እርዳእታዊ ህብን አስበካለ እዩ ተጻውረ በወሬ እንደምንሰማው ከሆነ ሁመራ ራሱን የቻለ በመሆኑና እንደምንም ሊወጡት ስለሚችኑ እርዳታ አንሰጥም የሚል እምነት እንዳለ እየተናፈሰ ነው። ይህ አዲስ የሰማነው ወሬ ነው። እኛ ግን እርዳታ ይቀርብ ይሆናል የሚል ተስፋ አለን። እስካሁን ባለው ጊዜ ግን የተገኘ ነገር የለም። እውነቱን ለመናገር ጾሙን የሚያድር እና ስደት የጀመረ ሰው አለ ለማለት ይቻላል። ህዝቡ ከአካባቢው ሳይፈናቀል ባለበት እንረዳዋለን ተብሏል። እዚህ አካባቢ ግን እስካሁን ባለው ጊዜ የረድኤት እንቅስቃሴ አልታየም። ኤርትራ ውስጥ መንደፈር አካባቢ ያሉት አቶ ዮሴፍ ብርሃነ በበኩላቸው ሐምሌ ወር መጨረሻ ላይ ዝናብ ተገኝቶ ነበር ግን አልቀጠለም ብለዋል። ሐምሌ ወር ማብቂያ ላይ ዝናብ መጥቶ ነበር፣ ነገር ግን አልቀጠለም። ጤፍና ማሽላን የመሳሰሉትን ነው የምንዘራው። አብዛኛው ሳያድግ ስለጠፋ እንስሶች እንዲግጡ ተደርጓል። ይህም ሲባል ከቦታ ቦታ ይለያያል። በአንዳንድ ቦታዎች ትንሽ መኸር ያስገቡ ይኖራሉ። በአብዛኛው ግን ከብት ተለቅቆበታል። በመንድፈር አካባቢ ስላለው ችግር የገለጹት አቶ ዮሴፍ ለችግሩ የተገኘ እርዳታ እንዳለ ለቀረበው ጥያቄ ሲመልሱ በተስፋ መኖር ብቻ ነው ብለዋል። በአካባቢው እንዲህ አይነት ችግር ቢፈጠር ተብሎ መንግስት የሰራቸው የውሃ ማቆሪያዎች ስላሉ እነርሱን ለእርሻ የተጠቀመ ሰው ደህና ሊሆን ይችላል። እንደዛ ያላደረጉት ሰዎች ግን እግዚአብሔር የሚሰጠውን በተስፋ መጠበቅ ብቻ ነው የሚሆነው። መንግስትም ቢሆን የአጋጣሚ ጉዳይ ስለሆነ ምንም ሊያደርግ አይችልም። እንደሚገባኝ ሊያደርገው የሚችለው የውሃ ማቆሪያዎችን ማቅረብ ነው። ስለሆነም እስካሁን ባለው ጊዜ በመንግሥት በኩል የሰማነው ነገር የለም። ከድርቅ ሁኔታው ጋር በተያያዘ የቁም እንስሳት ዋጋ እጅግ እንደወረደ አቶ ዮሴፍ ብርሃነ ሲናገሩ የሚገዛ የለም ብለዋል። ሰላሳና አርባ ሺህ ናቅፋ ይሸጡ የነበሩት ከብቶች አሁን ዋጋው ወደ አስርና አስራ አምስት ሺ እንደወረደ አቶ ዮሴፍ ጠቁመዋል። ሑመራ አካባቢ ያሉት አቶ ጎመራ ገሰሰም እንደዚሁ ከብት የሚገዛ ሰው የለም ብለዋል። እዚህ አካባቢ ያሉት ከብቶች ከኤርትራ ባርካ ከብት ጋር የተያዙ ብዙ የሚታለቡ ከብቶች በመሆናቸው ውድና ተፈላጊ ነበሩ። ሰሊጥም ቢሆን የሚገዛ ነገር ስለሌለ የአካባቢው ምርት ገበያ ራሱ እንደተዘጋ አቶ ጎመራ አስገንዝበዋል። ትልቁ ችግር ሱዳን ውስጥም ድርቅ ስላለ የት እንደሚኬድም ግራ ይገባል ሲሉም አቶ ጎሞራ አስረድተዋል።